ሳይንስና ቴክኖሎጂ የሂሳብና የስታስቲክስ የትምህርት ዘርፎች ለሳይንስና ቴክኖሎጂ እድገት የጀርባ አጥንት ተደርጎ ይቆጥራሉ። እነኚህ የእውቀት ዘርፎች የሰው ልጅ እስከዛሬ ሲሰራባቸው የቆዩ የአመራረት ሂደቶችን በአዳዲስ ዘዴዎች በመተካትና በማስተዋወቅ ለኢንዱስትሪ ቴክኖሎጂ እድገት መፋጠን ከፍተኛ ሚና እንዳላቸው ይታወቃል። በተለይም የአዳጊ ሀገራትን ምጣኔ ሀብት ለማሳደግ በነኚሁ የትምህርት ዘርፎች የሰለጠኑ ባለሙያዎች መኖር ወሳኝ ጉዳይ እንደሆነ ይታመናል። ጤና ስጥልኝ አድማጮች። የዛሬው ሳይንስና ቴክኖሎጂ ዝግጅታችን የሐዋሳ ዩኒቨርሲቲ ዩኒቨርሲቲ በሂሳብ እና በስታስቲክስ ሳይንስ ዘርፎች የሚያደርገውን የሰው ኃይል ልማት እንቅስቃሴ እንቃኛለን። አብራችሁን ቆዩ። የሐዋሳ ዩኒቨርሲቲ በሂሳብ እና ስታትስቲክስ ሳይንስ ትምህርት መስክ የሰለጠነ የሰው ኃይል ለማፍራት የተለያዩ ተግባራትን በማከናወን ላይ ይገኛል። ዩኒቨርሲቲው በተለይም ካለፉት አስር ዓመታት ወዲህ በኑሪ አገር ከሚገኙ የተለያዩ ዩኒቨርሲቲዎች ጋር በነደፈው የጋራ ፕሮጀክት በዘርፉ የሚታየውን የሰለጠነ የሰው ኃይል እጥረት በተወሰነ ደረጃም ቢሆን ለማቃለል እንዳስቻለው የዩኒቨርሲቲው አመራሮች ይገልጻሉ። የፕሮጀክቱን ውጤታማነት ለመገምገምና በሂሳብ ሳይንስ ዘርፍ የሌሎች አገራት ልምዶችን ለመለዋወጥ የሚያስችል ዓለም አቀፍ የምርምር ጉባኤ እዚህ ሐዋሳ ከተማ በመካሄድ ላይ ይገኛል። በሐዋሳ ዩኒቨርሲቲ የተፈጥሮ ሳይንስ ኮሌጅ ዲን ዶክተር ዘይቱ ጋሻው ዩኒቨርሲቲው እያካሄደ የሚገኘው የጋራ ፕሮጀክት በአገር አቀፍ ደረጃ ብቃት ያላቸው የሂሳብና የስታቲስቲክስ ባለሙያዎችን ለማፍራት ከፍተኛ እገዛ ማድረጉን ይናገራሉ። ይሄ የተዘጋጀው ዓለም አቀፍ አውደ ጥናት በማቴማቲክስና በስታቲስቲክስ ላይ ላለፉት አስር ዓመታት በሐዋሳ ዩኒቨርሲቲ ላይ ከኖርዌጂያን ዩኒቨርሲቲዎች ጋር በመሆን የተለያዩ ስራዎች ሲሰሩ ቆይተዋል። በተለይም የደረምረቃ ፕሮግራምን የማስተርስና የፒኤችዲ ፕሮግራምን የማስፋፋት እንዲሁም ለምርምሮች፣ ለተማሪዎችም ፈንድ በማድረግ ብዙ ተማሪዎች እንዲመረቁ ተደርጓል። ከአስር በላይ የፔኤችዲ ተማሪ ከሀምሳ በላይ የማስተር ተማሪ በሐዋሳ ዩኒቨርሲቲ አድሚት አድርገው ድግራቸውን አዋርዶ ነው። በዛሬው ሰዓት በተለያዩ ዩኒቨርሲቲዎች ተቀጥረው እየሰሩ ነው ያሉት። ሌላው የተወሰኑ ስታፎችም እንደዚሁ ኖርዌይ ውስጥ ባሉ የተለያዩ የከፍተኛ ትምህርት ተቋሞች በዚሁ ፕሮጀክት ፈንድ ተደርገው የማስተርስ ና የፔኤችዲ ድግራቸውን ጨርሰው በአሁኑ ሰዓት ተመልሰው በተለያዩ የአገሪቱ ክፍሎች ተቀጥረው እየሰሩ ነው ያሉት። የሐዋሳ ዩኒቨርሲቲ በሂሳብና ስታስቲክስ ዘርፍ ተግባራዊ እያደረገ የሚገኘው ፕሮጀክት በዘርፉ የሰለጠኑ ባለሙያዎችን በማፍራት ብቻ የተገደበ አለመሆኑ በምርምር ጉባኤ ላይ ተገልጿል። በተለይም በአገሪቱ በተለያዩ አካባቢዎች ለተገነቡ ከፍተኛ የትምህርት ተቋማት የድህረ ምረቃ ስርዓተ ትምህርቱን በማጋራትና በማስተዋወቅ በዘርፉ ላይ ያተኮሩ ትምህርቶችን እንዲጀምሩና እንዲያስፋፉ የራሱን ድጋፍና አስተዋጽኦ እያደረገ ይገኛል። የኮሌጁ ዲን ዶክተር ዘይቱም በፕሮጀክቱ አማካኝነት በአገር ውስጥ ና በውጭ ሀገራት በድረ ምረቃ የሰለጠኑ ባለሙያዎች ከማስተማር ስራቸው ጎን ለጎን ለዘርፉ እድገት የሚያግዙ ምርምሮችን ለማከናወን ምቹ ሁኔታ ፈጥሯል የሚል እምነት እንዳላቸው ይናገራሉ። ከዛሬ አስር ዓመት በፊት በስታቲስቲክስ እና በማቴማቲክስ በኢትዮጵያ ውስጥ የድረ ምረቃ ፕሮግራም የነበረው አዲስ አበባ ዩኒቨርሲቲ ብቻ ነበር። ያ ደግሞ አገሪቷ የትምህርት ተቋሞችን እያስፋፋች ብዙ ዩኒቨርሲቲዎችን እየገነባች ለነኚህ ዩኒቨርሲቲዎች ደግሞ ማስተርስ እና ፒኤችዲ ያላቸው የማቴማቲክስ መምህራን ቤዚካሊ በጣም ይፈለግ ነበር። እንዲሁ በስታስቲክስም በጣም ይፈለግ ነበር። ግን ከአዲስ አበባ ዩኒቨርሲቲ ብቻ የሚመረቁት ያን ክፍተት ሊሞሉ አልቻሉም። ስለዚህ ይሄ ፕሮጀክት በ2008 ከኖሮ ፈንድ በመደረጉ ፕሮጀክቱን በመንጣቱ ማስተርስ ፕሮግራም መክፈቻል። ያ ማስተር ፕሮግራም ብዙ ተማሪዎች እንዲመረቁ ከማድረጉም በላይ ሌሎች ዩኒቨርሲቲዎች ልክ እንደ ሊዲንግ ሮል ወስዶ የሀዋሳ ዩኒቨርሲቲ የማቴማቲክስና ስታሲ ዲፓርትመንት ሌሎች ዩኒቨርሲቲዎች የፖስት ግራጁዌት ፕሮግራም እንዲያስፋፉ ካሪኩለም ሼር በማድረግ ሎጂስቲክስ ሼር በማድረግ ኢቨን መምህራኖች ከዚህ እየሄዱ እንዲያስተምሩ በማድረግ ድህረ ምረቃ በአጠቃላይ በማቴማቲክስና በስታስቲክስ በሀዋሳ ዩኒቨርሲቲም በኢትዮጵያም ድህረ ምረቃ እንዲስፋፋ ከፍተኛ ትምህርት ተቋሞችም በቂ የሰው ኃይል በዚህ መስክ እንዲኖራቸው ትልቅ አስተዋጽኦ ያደረገ ፕሮጀክት ነው። ሌላውና ዋናው ነገር ያለፉት ዓመታት የፕሮጀክቱን ውጤት ወይም የተመራቂዎች ውጤት ስራ ከመያዝ በላይ ምንድነው ለአገር ፋይዳ ያደረገው? የማትማቲክስ ምርምር በአውሮፓ በአሜሪካ የዌስተርን ካንትሪስ ላይ ያለው ማትማቲክስ ለሳይንሱ ዘርፍ እያደረገ ያለው አስተዋጽኦ እና ኢትዮጵያ ውስጥ ያለው አስተዋጽኦ ምንድን ነው? ብዙ ጊዜ በማትማቲክስ ብዙ ምርምሮች ኢትዮጵያ ውስጥ አይሰሩም። ከተሰሩም ደግሞ ሳይንሱ ላይ ለውጥ የሚያመጡ መሬት የሚወርዱ ቴክኖሎጂው ላይ ተጽዕኖ ሊፈጥሩ የሚችሉ ምርምሮች ብዙ እየመጡ አይደሉም። የዚህ ፕሮጀክት አላማም እንደዚ አይነት ሰዎች ማውጣት፣ እንደዚ አይነት ምርምሮች ኢትዮጵያ ውስጥ ማካሄድ ነው። ፕሮፌሰር ሄኒ ሚረር የኖሪ ዩኒቨርሲቲዎችን በመወከል ከዋሳ ዩኒቨርሲቲ ጋር በጋራ እየተካሄደ የሚገኘው ፕሮጀክት አስተባባሪ ናቸው። በፕሮጀክቱ በተለይ በሂሳብና ስታስቲክስ የትምህርት ዘርፎች ፍላጎቱ ላላቸው ወጣት ተማሪዎች ያለውን ፋይዳ እንደሚከተሉ ይገልጻሉ። I had a project for ፕሮጀክቱን ከ2007 ዓ ም ጀምሮ ተግባራዊ እያደረግን እንገኛለን። በዚህ ጊዜ ውስጥ የሂሳብና ስታስቲክስ ሳይንስ ትምህርትን በሁለተኛ ዲግሪ መርሃ ግብር ለመስጠት የሚያስችል ስርዓተ ትምህርት አዘጋጅተን በስራ ላይ አውለናል። ካለፉት አራት ዓመታት ወዲህ ደግሞ የትምህርት ዘርፉን በዶክትሬት ደረጃ ለማሳደግ ችለናል። በዚህ ዓለም አቀፍ የምርምር ጉባኤ ይም ባለም ደረጃ ታዋቂ የሂሳብ ተማራማሪዎችን በመጋበዝ ለወጣት ኢትዮጵያውያን ልምዳቸውን እንዲያካፍሉ እያደረግን እንገኛለን። አሁን ለነኚህ ወጣት ተመራማሪዎች እውቅናና ድጋፍ በመስጠት ዓለም አቀፍ የጥራት ደረጃውን የጠበቀ የፒኤችዲ ትምህርት እንዲያገኙ እየደገፍን እንገኛለን። በዚህ ረገድ በሂሳብና ስታስቲክ ትምህርት ላይ ሰፊ ፍላጎት ያላቸውና ጠንክረው የሚሰሩ ወጣት ተማራማሪዎች ተጠቃሚ ይሆኑበታል ብለን እናስባለን። ሃርድ ወርኪንግ አምቢሸስ ፒፕል ዱዊንግ ማትማቲክስ ኤንድ ስታትስቲክስ ኢን አፕላይድ ፊልድስ በሐዋሳ ዩኒቨርሲቲ የተፈጥሮ ሳይንስ ኮሌጅ ዲን ዶክተር ዘይቱ ጋሻው ወጣቶች ላይ ማተኮር በሚለው የፕሮፌሰር ሂኖም ሀሳብ ይስማማሉ። በኢትዮጵያና በአውሮፓ ሀገራት የመማርና የማስተማር ልምድ እንዳላቸው የሚናገሩት ዶክተር ዘይቱም በእርግጥ የሂሳብ ቀመር ትምህርትን በኢትዮጵያ ብቻ ሳይሆን በበርካታ ሀገራት የሚገኙ ወጣቶች ከሩቅ የመፍራትና አክብዶ የመመልከት ችግር ይስተዋልባቸዋል ይላሉ። በዚህ ረገድ ወጣቱ ከሂሳብና ስታስቲክስ የትምህርት ዘርፎች እንዳይርቅ በከፍተኛ ትምህርት ተቋማት እየተደረጉ የሚገኙ ጥረቶች በመንግስት ሊደገፉ ይገባል ሲሉም ይጠቁማሉ። ትውልዱ ከማትስመር ያለበት ትውልድ ከማትስ ራቀ ማለት አገር ከሳይንስ ራቀች ነው፣ ከቴክኖሎጂ ራቀች ነው። ሌላ አይደለም። አውሮፓ አሜሪካ፣ ያሉ ዩኒቨርሲቲዎች በብዙዎቹ አቴንድ ጆይን የማድረግ እድሉ ነበረኝ እና በተለያዩ አጋጣሚዎች የማትማቲክስ ላይ ቻሌንጅ አለባቸው በተለይ ስካንዲኒቪያን ሀገሮች ማትማቲስ በጣም ይፈራሉ፣ አይወዱም። ግን ገቨርንመንት የራሱ አክሽን አለው የራሱ ሂደት አለበት፣ ትውልድን የሚያመጣበት ማለት ነው። ሁሉም የማት ሰው ሊሆን አይችልም፣ ሁሉም የኢንጂነሪንግ ሰው ሊሆን አይችልም። አትሊስት ግን ፕሮሚናንት ሰዎች ያስፈልጉናል። በቃ ለውጥ ሊያመጡ የሚችሉ ሰዎች ያስፈልጉናል። አውሮፓዊ ያሉት ተቋሞች እነ ጀርመን ብትወስድ ትልልቅ ሀገሮች ናቸው። እነ እንግሊዝ ብትወስድ ትልቅ ሀገሮች ናቸው። ሁሉም ሰው ግን የማቴማቲክ ሰው አደለም። ሁሉም ሰው የኢንጂነሪንግ ሰው አደለም። ግን ማትሱ ላይ ለውጥ የሚያመጡ ሰዎች ግን አፍርተዋል። ኢንጂነሪንጉ ላይ ለውጥ ሊያመጡ የሚችል ሰው አፍርተዋል። ብዙ ማትስ የሚጠሉ ጀርመናያች አውቃለሁ። ብዙ ማትስ ኦልሞስት ማትስ ማየት የማይፈልጉ ኖርጃኖች አውቃለሁ። ክላስሜትም ሆኜ ተምሬያለሁኝ ፈተናም ፈትኛለሁ። ፈታኝ ሆኜ ተመድቤ ኮርስም ሰጥቻለሁኝ በጣም አትን ይጠላሉ። ያ ማለት ግን እንደ ሀገር ያለው ግንዛቤ በዛ ልክ አይደለም። በዛው ልክ በጣም ወሳኝ የሆነው አልፎ ተርፎ ለእኛም እያገዙ ነው ያሉት። አሁን ለምንሰራው ፕሮጀክትም ኢትዮጵያ ሰራ ብዬ እያቀረብኩላለው ነገር ትርጉም ያለው ድጋፍ ሊያደረጉልን ከዛ የወጡ ሰዎች ናቸው። ኢትዮጵያ በዛ ልክ ያስፈልጋታል። ያ የገቨርንመንት ሰፖርት ያስፈልጋል። ሄር ን ዲዛይን የሚታዩ ጠንካራ ጎኖችን የማጎልበት በሀገር ደረጃ እንዲሰፉ ብዙ ሰው እንዲጠቀምበት የማድረግ ከመንግስት ትልቅ ድጋፍ ያስፈልጋል። አድማጮቻችን፣ የሐዋሳ ዩኒቨርሲቲ የሂሳብና የስታስቲክስ ሳይንስ ትምህርት ዘርፍ እንቅስቃሴን የቃኘንበት የዛሬው ሳይንስና ቴክኖሎጂ ፕሮግራማችን በዚሁ አብቅቷል። በሰላም ቆዩን።